የጎንደር ሰላም መመለሱን ነዋሪዎችና ባለስልጣናት ገለጹ። በጎንደር በቅርቡ በከተማውን በአካባቢው በፋኖ ቡድን ታጣቂዎችና በመንግስት የጸጥታ ኃይሎች መካከል በተከሰተው ግጭት ምክንያት በንጹሀን ዜጎች ላይ የደረሰውን ጉዳት በቅርቡ እንደሚያሳውቅ የከተማዋ አስተዳደር አስታውቋል። የከተማ አስተዳደሩ ቃል አቀባይ አቶ አበበ ላቀው ዛሬ ለአሜሪካ ድምጽ በሰጡት ቃል በከተማዋ የንግድ ተቋማት መከፈታቸውና የትራንስፖርት አገልግሎቶችም መጀመራቸውን ገልጸዋል። በግጭቱ በሰው ላይ ስለደረሰው ጉዳት ምርመራ እየተካሄደ መሆኑን ነው አክለው የገለጹት። በሰሞኑ ግጭት ቁጥራቸው በውል ያልታወቁ ሰዎች መሞታቸውን ነዋሪዎች ትላንት ለአሜሪካ ድምጽ መናገራቸው ይታወሳል። የከተማዋ አስተዳደር ቃል አቀባዩ መጪው የጥምቀት በዓልን ለማክበር የሚያስችል የጸጥታ ሁኔታ አለ፣ አስፈላጊው ቅድመ ዝግጅትም ተጠናቋል። ጎብኚዎችም ያለምንም ስጋት በዓሉን መጥተው መታደም ይችላሉ፣ ሲሉ ተናግረዋል። በሌላ በኩል የአሜሪካ ድምፅ ያነጋገራቸው ነዋሪዎች ግን በከተማዋ አልፎ አልፎ እየተከሰተ ያለው ግጭት የሀገር ውስጥና የውጭ ሀገር ጎብኚዎች ታድመው በበዓሉ በደመቀ ሁኔታ እንዳይከበር እንቅፋት እየሆነ ነው እያሉ ነው። አስቴር ምስጋናው ዘገባ አላት። የጎንደር ከተማ አስተዳደር የመንግስት ኮሚኒኬሽን ቃል አቀባይ አቶ አበበ ላቀው ዛሬ ለአሜሪካ ድምጽ በሰጡት ቃል ባለፈው ሳምንት መጨረሻ በጎንደር ከተማ ጽንፈኛ ሲሉ በጠሩት ኃይል በከተማዋ በተወሰኑ አካባቢዎች የጸጥታ መደፍረስ ተከስቶ እንደነበር ጠቅሰው በግጭቱ የደረሰውን ጉዳት ለማወቅ ምርመራ እየተካሄደ እንደሆነ እና እንደተጠናቀቀ ለሕዝብ እናሳውቃለን ብለዋል። የጠራ መረጃ እስኪደርስ ድረስ ይህንን ለማለት ያስቸግራል። ስለዚህ የጠራውን መረጃ ማለት ይሻላል። ግዛት በጎንደር ከተማ በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል ካለፈው አርብ ጀምሮ እስከ እሁድ ድረስ በተካሄደው የተኩስ ልውውጥ ቁጥራቸው በውል ያልታወቁ ሰዎች መሞታቸውን ነዋሪዎችን ጠቅሰን ትላንት መዘገባችን ይታወሳል። የጎንደር ከተማ አስተዳደር የመንግስት ኮሚኒኬሽን ቃል አቀባይ አቶ አበበ ላቀው የጸጥታ መደፍረሱ በአሁኑ ሰዓት ሙሉ ለሙሉ በቁጥጥር ስር ውሏል ብለዋል።

ተኩስም የተኩስም ልውውጥ ነበር። አሁን ላይ ያቆመ ከትናንት ጀምሮ ሙሉ በሙሉ ከተማዋ መደበኛ እንቅስቃሴ ተመልሳለች። ህዝቡም በሰላም ወጥቶ መግባት ጀምሯል። የጎንደር ከተማ ነዋሪ መሆናቸውን የገለጹልንና ስማቸውን በሚስጥር እንድንይዝ የጠየቁን አንድ ግለሰብም ዛሬ በከተማው ሰላማዊ እንቅስቃሴ መኖሩን አረጋግጠውልናል። ዛሬ ጠዋት መደበኛ የሆነ እንቅስቃሴ ጀምሯል። ታክሲዎችም ባጃጅም መደበኛ እንቅስቃሴ አይተ ያቀዛዎች ሱቆች፣ ጸጉር ቤቶች፣ ካፌዎች እንዲሁም ባንክ ክፍት ነው። ስለዚህ አብዛኛውን የመንግስት መስሪያ ቤቶች ክፍት ናቸው ብለን መናገር እንችላለን። ነገር ግን የመጀመሪያ ደረጃ ተማሪ ትምህርት ቤት የመንግስትም የግል ትምህርት ቤቶች እስከዛሬው ድረስ ስራ አልጀመሩም። ምክንያቱም ተማሪዎች እኔ በምሩ ችግር ሊገጥመኝ ይችላል ብለው ስማቸውን ከመናገር የተቆጠቡት አስተያየት ሰጭም፣ ዛሬ ከተማዋ ወደ ሰላማዊ እንቅስቃሴ ተመልሳለች ብለዋል። ትላንት ለአሜሪካ ድምጽ አስተያየታቸውን የሰጡ የጎንደር ከተማ ነዋሪዎች ሰሞኑን በከተማው በመንግስት የጸጥታ ኃይሎች እና በፋኖ ታጣቂዎች መካከል በተከሰተው ግጭት ምክንያት በየዓመቱ በድምቀት የሚከበረው የጥምቀት በዓል ሊከበርም ላይከበርም ይችላል የሚል ስጋት እንዳላቸው ገልጸው ነበር። የከተማ አስተዳደሩ ቃል አቀባይ አቶ አበበ ላቀው እንደሚሉት ግን በዓሉን በድምቀት ለማክበር በጸጥታም ሆነ በመስተንግዶ በቂ ዝግጅት ተጠናቋል። ጎንደር ላይ በየዓመቱ የሚካሄደውን የጥምቀት በዓል ዓለም ነው ብዙ የሚመጣው በተሟላ ሁኔታ መጥቶ ጥምቀትን በጥር ወር ጎንደር ላይ እንዲያሳልፍ የሚያስችል ጥሪ እያስተላለፈ ነው። እንደ ከተማ ስምንት ንዑሳን ኮሚቴዎች ያሉት ኮሚቴ ተደራጅቶ ወደ ስራ ገባ። በጣም በርከት ያሉ የቅድመ ዝግጅት ስራዎች ተከናውኗል። በጸጥታ በኩልም ያለው አስተማማኝ ጸጥታ ከህዝቡ ጋር የተቀናጀ ተገንብቷል። ይህ ሃይማኖታዊ በዓል ብቻ ሳይሆን የከተማውን ኢኮኖሚ የምናነቃቃም የከተማውን መልካም ገጽታ ተላለትነት ከኢንቨስትመንት አማራጮችም በተለይ ለባለሀብቱ በሚችለውና መሰማራት በሚዘር በሚችልበት በሚፈልግበት ዘር እንዲሳተፍ የሚያስችል ምቹ ሁኔታ የተፈጠረበት ሁኔታ ስላለን በሁሉም ዓለም የሚገኝ የእነሱም ተከታይ ከዛ ውጭም ያለ ማህበረሰብ ጎንደር ላይ ጥር ላይ ጥር ወር ላይ ጎንደር ላይ እንዲያሳለን ያው ጥሪያች እናሳልፋለን። እሳቸው ይህን ቢሉም በበዓሉ አከባበር ዙሪያ ዛሬ ያነጋገርናቸው የከተማ ነዋሪዎች ግን የሚከተለውን ብለዋል። ጎንደር በመናገር አሁን ለምሳሌ ባለፈው የጌታችን የሚጠራቸ ኢየሱስ ክርስቶስ ልደት በዓል በተከበረበት በዋዜማና በለት ስራ አይነት ነገር ከተከሰተ ከእናንድ ያውም ላይከበር ይችላል ይከበራል ብዬ አላስብም። ምናልባት በዚሁ ከቀጠለ ግን የጸጣ ሁኔታ እንደ በፊት የደመቀ ሁኔታ ባይሆንም ያው ይከበራል። ምንም አይነት ችግር ካልተፈጠረ ግን እንዳልኩሽ፣ አሁን ያየነው የልደት በዓል የታየው ነገር የሚከሰት ከሆነ የገና በዓል በሰላም መጠናቀቁን አስመልክቶ በፌስቡክ ማህበራዊ ትስስር ገጻቸው ምስጋና ያቀረቡት የአማራ ክልል ርዕሰ መስተዳደር አረጋ ከበደ፣ በቀጣይም በክልሉ በሚከበሩ ሃይማኖታዊና ባህላዊ ክብረ በዓላት በሰላም እንዲከበሩ ሕዝቡ አስተዋጽኦ እንዲያደርግ ጥሪ አቅርበዋል። ለአሜሪካ ድምጽ አስቴር ምስጋናው